sport. ጤና ይስጥልኝ አድማጮች፣ እንደምን ቆይታችኋል? ሳምንታዊ የስፖርት ጥንቅራችንን ይዘን ቀርበናል። በእንግሊዝ ፕሪምየር ሊግ ሊቨርፑል ዘንድሮ ዋንጫውን ከሶስት አስርተ ዓመት ወዲህ በእጁ ሊያስገባ ዳርዳር እያለ ነው። ቀጣዩን ተስተካካይ ጨዋታ የሚያሸንፍ ከሆነ ሊቨርፑል ከተከታዩ ላይስተር ሲቲ የሚራራቀው በ16 ነጥቦች ይሆናል ማለት ነው። ጀርመናዊው አሰልጣኝ ግን ለመደሰት ገናነን ብሏል። በባላት ስሞን እረፍት ላይ በሚገኘው ቡንደስሊጋ ባየ ሚንሽን በአዲስ አሰላለፍ ለመመለስ ዝግጅት ላይ መሆኑ ተነግሯል ተናግሯል። የረዥም ጊዜ የብሔራዊ ቡድኑ ተከላካይ ጄሮም ቦአቴንግ የውድድር ዘመኑ ሁለተኛ አጋማሽ ሲጀመር ከባየር ሚውንሽን ጋር መቆየቱ አልለየለትም። አብራችን ቆዩም። እግር ኳስ በእንግሊዝ ፕሪምየር ሊግ ሊቨርፑል ዳግም ድል ቀንቶት ወደ ዋንጫ የሚያደርገውን ግስጋሴ አፋጥኗል። ትናንት ከኦልቨርሃምተን ጋር ባደረገው ጨዋታ አንድ ለዜሮ ያሸነፈው ሊቨርፑል አንድ ተስተካካይ ጨዋታ እየቀረውም ቢሆን ከተከታዩ ላይስተር ሲቲ በ13 ነጥብ ርቆ በአንደኛነት እንደሰፈረ ነው። ሀያ ጨዋታዎችን ያከናውነው ላይስተር ሲቲ 42 ነጥብ አለው። ሊቨርፑል ቀደም ሲል ላይስተር ሲቲን በሜዳው አራት ለዜሮ ያሸነፈበት ድንቅ ብቃቱም ትናንት በሜዳው አንፊልድ Wolf slice you on, but above the unit. ወደ ማሸነፍ ተቀይሯል። ወልቨርሃምተን ሰላሳ ነጥብ ይዞ የሚገኘው ሰባተኛ ደረጃ ላይ ነው። ማንቸስተር ሲቲ ሼፊልድ ዩናይትድን ትናንት ሁለት ለዜሮ አሸንፎ ሶስተኛ ደረጃውን አስጠብቋል። ከላይስተር ሲቲ የሚበለጠው በአንድ ነጥብ ብቻ ነው። ሊቨርፑሎች የፕሪሚየር ሊጉን ዋንጫ በእጃቸው ያስገቡት እንደ ጎርጎሪዎስ አቆጣጠር በ1990 ነበር። ከዚያን ጊዜ ጀምሮ በፕሪሚየር ሊጉ ዋነኛ ተፎካካሪ ቢሆኑም ላለፉት ሰላሳ ዓመታት ግን ዋንጫው ርቋቸው ቆይቷል። አሁን ሲሆን ከየትኛውም ቡድን በተሻለ ዋንጫውን ለመውሰድ የተቃረቡ ቢሆንም ጀርመናዊው አሰልጣኝ የርገን ክሎፕ ግን ውድድሩ ገና ባለማለቁ ገና ካሁኑ ወደ ፌሽታ አንገባም ብሏል። በነገራችን ላይ አሰልጣኝ ዮገን ክሎፕ የፈረንሳዩ ፓሪሰን ጀርሜን ቡድን ከሊቨርፑል ነጥሎ ሊወስዳቸው ጥያቄ ማቅረቡ ተሰምቷል። ለዲስፖርት የተሰኘው የድረገጽ ጋዜጣ እንደዘገበው ከሆነም በገና ሰሞን የዮገን ክሎፕ ከፈረንሳዩ ቡድን የስልክ ጥሪ ደርሷቸዋል። በጥሪውም ሊቨርፑል ትተው ወደ ፓሪሰን ጀርሜን እንዲያቀኑ ተጠይቋል። ጀርመናዊው አሰልጣኝ ግን በሊቨርፑል ቆይታቸው ደስተኛ እንደሆኑ በመግለጥ ጥያቄውን ውድቅ አድርጓል። ለሚቀጥሉት አራት ዓመታት የሊቨርፑል አሰልጣኝ ተጠቃሚ ሆኖ ለመቆየት ውል መፈረማቸው ቀደም ሲል ተዘግቧል። ትናንት በተደረጉ የፕሪምየር ሊግ ግጥሚያዎች ቸልሲ አርሰናልን ሁለት ለአንድ ሲያሸንፍ ማንቸስተር ዩናይትድ በርንሌን ሁለት ለዜሮ ድል አድርጓል። 35 እና ሰላሳ አንድ ነጥብ ያላቸው ቸልሲና ማንቸስተር ዩናይትድ በተከታታይ አራተኛና አምስተኛ ደረጃ ላይ ይገኛሉም። የጀርመን ብሔራዊ ቡድን የኋላ መስመር ተከላካይ ጄሮም ቧቴንግ በባየ ሚንሽን የመቆየት እድሉ ጥያቄ አጭሯል። አዲሱ የባየ ሚንሽን አሰልጣኝ ዲተር ሃንሲ ኪከር ከተሰኘው የደረገጽ ጋዜጣ ጋር ዛሬ ባደረጉት ቃለ መጠይቅ አዲስ የቀኝ ተከላካይ እንደሚያስፈልጋቸው ተናግሯል። የ31 ዓመቱ ተከላካይ ጄሮም ቧቴንግን በተመለከተ ተጠይቀው በቡድን ውስጥ መቆየት የእሱ ውሳኔ ነው ብሏል። ከገናና ከአዲስ ዓመት ረፍት በኋላ በሚጀምረው የቡንደስሊጋ ግጥሚያ ጄሮም ቧቲንግ ቦታ ይኖረው እንደሆን ተጠይቀው የመለሱት በገደም ዳሜ ነው። ከሱ ጋር ሁልጊዜም ችግሮችን በግልጽ ነው የምንነጋገረው። ሳይሰለፍ ሲቀር ብዙም ቁብም አይሰጠውም፣ ይቀበልሃል። ከቮልስቡርግ ጋር ስንጫወት ተቀይሮ እንደገባ ብዙም ሳይቆይ ለባየርን ለመጫወት ብቃት እንዳለው አሳይቷል። ግን ውሳኔው የራሱ ነው። ጄሮም ስለወደፊት እድሉ ራሱ መወሰን ይገባል ሲሉ ተናግሯል። የኦስትሪያው የግራ ተከላካይ ዳቪድ አላባ በባየርኗ አሰልጣኝ ዓይን የመሀል ተከላካይ ነው እያሻሻለ የመጣው ነገር የተከላካዮች ዋና ያስብሏል፣ ብሏል። አሰልጣኙም ለረዥም ጊዜ የቀይ መስመር ተከላካይ ሆኑ ላገለገለው የ24 ዓመቱ ጀርመናዊ ተከላካይ ዮሹዋ ኪሚሽም ምልከታቸው ለየት ያለ ነው። እዚህ ቦታ ላይ ከዚህ ቀደም ተጫውቷል። ወደፊት ለብሔራዊ ቡድኑም ይጫወታል። የአማካይ ተከላካይ መስመር ላይም ላቅ ያለ ብቃት አለው። ጨዋታ ማንበብ ይችላል። ከኳስ ጋርም ሆነ ወደ ኳስ በመሄድ እንቅስቃሴው ጥሩ ነው በማለት ዮሹዋ ኪሚሽን አድንቀውታል። በጀርመን ሀገር ያለውን የስፖርት ልምድ ለኢትዮጵያ በሚጠቅም ሁኔታ ለማዳበር የሚያስችል ስልጠና በአዲስ አበባ ሰሞኑን ተሰጥቷል። የአዲስ አበባ ወኪላችን ሰለሞን ሙጬ በስልጠናው ቦታ ተገኝቶ ቀጣዩን ዘገባ ልኮልናል። በጀርመን ሀገር ለ30 ዓመታት የኖሩት ዶክተር ጸጋዬ ደግነህ ከመደበኛ ስራቸው በተጓዳኝ ንቁ የስፖርት ተሳትፎ ያላቸውና በጁዶ ጁጁትሱ አምስተኛ ዳን ብላክ ቤልት ያላቸው የዓለም አቀፉ ጁጁትሱ ፌዴሬሽን የሥነ ምግባር ኮሚሽን ምክትል ፕሬዝዳንት ሆነው ም ያገለግላሉ። ባለሙያው በኖሩበት ጀርመን ሀገር ያለው ስፖርት አሰራሩ አካሄዱ ምን ይመስላል፣ ለኢትዮጵያስ ምን ትምህርት ይሰጣል በሚል ከሰሞኑ ለፌዴራል፣ ለአዲስ አበባ፣ ለኦሮሚያ ስፖርት ኮሚሽንና ለኦሎምፒክ ስፖርት ሰራተኞች በአዲስ አበባ ስልጠና ሰጥተዋል። ጀርመን ሀገር እንግዲህ ስፖርት ማለት ትልቁ የህዝብ እንቅስቃሴ ማለት ነው። ወደ 27 ሚሊዮን የሚቆጠሩ ጀርመናዊ በስፖርት ውስጥ ይንቀሳቀሳል። ዘጠና ሺ የስፖርት ክለቦች አሉ። የእግር ኳስ ከወሰድን ራሱ ወደ 25 ሺህ የእግር ኳስ ክለቦች አሉ። ትልቁ እሱ ነው። በተረፈም እንግዲህ ይሄ ማስ ስፖርት የሚባለው ስፖርት ለሁሉም፣ አሁን አዲስ አበባ ላይ ጥሩ የተጀመረ ነገር አለ። ያንን በተመለከተ ጀርመን ሀገር ትልቅ ትልቅ የሆነ እንቅስቃሴዎች አሉ። የማስ ስፖርት እና የስፖርት ፕሪንሲፕልም ካየ ነው። የግድ እኛ ጋር ወጣቱ ብቻ ስፖርት የስራ ማለት ሳይሆን በእድሜ የገፉት አረጋውያንስ እንዴት ነው በስፖርት መካተት የሚችሉት? እንደዚ ነገሮች አሉ። ሴቶችን በተመለከተ ህጻናትን በተመለከተ ያንን በማስመልከትም ነው እንዲህ የሰጠሁት። ዶክተር ጸጋዬ ደግነህ እንደ ልምድ ካነሷቸው ጉዳዮች መካከል የስፖርት ህግ ምን መሆን አለበት፣ ዘርፉን እንዴት ማዘመን ይቻላል፣ በስፖርት ጨዋታዎች ላይ የሚስተዋሉ ሁከቶችን እንዴት ማምከን ይቻላል፣ ትምህርትና ስፖርት እንዴት መተሳሰር አለባቸው የሚለውን ከጀርመን ልምድ በመነሳት ልምዳቸውን አስተላልፈዋል። ስፖርት የአስራ ሁለተኛ ክፍል መልቀቂያ መመዘኛ ሊሆን እንደሚገባ እንደ ጀርመን ሀገር ኢትዮጵያ ውስጥ ትምህርት ቤቶች የተተኪ ስፖርተኞች መፍለቂያ እንዲሆኑ በልዩ ግምት እንዲሰራባቸው ማስታወቂያቸውም ጠቁመዋል ባለሙያው ለኢትዮጵያ ውስጥ አሁን የኢትዮጵያ ህገ መንግስት አርባ አንድ ነው አንቀጽ ስፖርትን ዲፋይን ያደረገው። ከዛ በኋላ ግን በህግነት ደረጃ ተደንግጎ የወጣ ህግ የለም። ስፖርትን ለማስፈጸም ቢበዛ መጨረሻ ያለው ደንብም የለም፣ መመሪያ ነው እና በስፖርት ላይ የሚነሱ ግጭቶችን ወይም የተለያዩ ነገሮችን ለመጠየቅ የሚያስችል የስፖርት ህግ ኢትዮጵያ ውስጥ የለም። ስለዚህ የስፖርት ህግን አስፈላጊነትን እዛ ላይ ጠቅ ጠቅሼ ያሳየዋቸው ነገሮች አሉ። ከዚህ በተጨማሪም ስፖርትን ከፍተኛ የኢኮኖሚ ማመንጫ ማድረግ እንደሚገባ የስፖርት ቱሪዝምን መቅረጽ፣ ለስፖርት ግብዓት የሆነ የትጥቅ የምርምር እንዲሁም ሌሎች ተቋማትን ማበራከት ላይ ትኩረት እንዲሰጥም ጥቆማ ሰጥተዋል። አሁን ለምሳሌ የጀርመን 60 ቢሊየን የሚሆን ነው በ2015 ላይ ለስፖርት ዩኒቨርስቲ የተደረገው። ያ ማለት የጀርመን ተጓዳኝ ኢኮኖሚውን 2 ነጥብ 2 ፐርሰንት ነው የሚይዘው። ትልቅ ተካፋይነት ነው ስፖርት ያለው ጀርመን ውስጥ። በአጠቃላይ ለ1 ነጥብ 2 ሚሊየን የሚሆኑ ሰዎች የስራ ቦታ ይከፍታል። ስፖርት እና ስፖርት በማንኛቸውም ቤት በማንኛቸውም ቦታ ውስጥ እንዲገኝ ተደርጎ የቀረበ ነው። በጀርመን እንዲሁም በአውሮፓ ባለሙያው ኢትዮጵያ ውስጥ ብዙ የስፖርት አይነቶች ቢኖሩም ሀገሪቱ የምትታወቀው ውስን በሆኑት ብቻ ነው ብለዋል። የትኛው ላይ ጥንካሬና ድክመት አለን የሚለውን በመለየትም እንዴት ማሻሻል እንችላለን የሚለውን ማሰብ አለብንም ነው የሚሉት። የማርሻል አርት ስፖርት በኢትዮጵያ የብዙዎች ምርጫ ቢሆንም ጥራቱንና በዓለም አቀፍ ደረጃ ሊመዘን የሚችልበትን ፍተሻ እንዲደረግለትም ዶክተር ጸጋ ደግነህ በስልጠናቸው ያነሱት ጉዳይ ነው። በቆይታቸውም ለወጣቶች የተግባር የመስክ የማርሻላል ስልጠናዎችንም ሰጥተዋል። ለዲደብልዩ ለተጠናቀረው ዘገባ ሰለሞን ሙጨ ነኝ ከአዲስ አበባ። አድማጮች፣ የስፖርት ጥንቅራችን ብዙ ይደመደማል። ማንተጋፍቶት ስለሺነኝ መልካም ጊዜ። ጤና ይስጥልኝ።